ከኢኮኖሚው ዓለም ፖለቲካዊ ክርክሮች በሚበረቱባቸው ፌስቡክ እና ትዊተርን በመሳሰሉ ማኅበራዊ ድረገጾች ሁለት የሕክምና ባለሙያዎች ለጥቁር አንበሳ ሆስፒታል የሕፃናት የሕክምና ክፍል ገቢ ለማሰባሰብ ብቅ ብለዋል። ጎፈንድሚ በተባለው የገቢ ማሰባሰቢያ ድረገጽ ሁለቱ ዶክተሮች በጀመሩት ዘመቻ በተለያዩ የዓለም ክፍሎች የሚኖሩ ኢትዮጵያውያን ከ20 እስከ 100 ዶላር አዋጥተዋል። ዘመቻው በአንድ ወር ውስጥ ከ2300 ዶላር በላይ አሰባስቧል። የሁለቱ ወጣት ዶክተሮች እቅድ 5500 ዶላር መሰብሰብ ነው። ለመሆኑ ይሄ ገንዘብ ለጥቁር አንበሳ ሆስፒታል የህፃናት ህክምና ክፍል ምን ይገዛል? ዶክተር ትንሳኤ አለማየሁ በጥቁር አንበሳ ሆስፒታል የህፃናት ህክምና ባለሙያና መምህር ነው ናቸው። በረዳት ፕሮፌሰር ማዕረግ የቅድመና ድህረ ምረቃ ተማሪዎችንም ያስተምራሉ። አስር የህጻናት ደምግፊት መለኪያ መሰረታዊ የሆኑ ማሽን ከዛ በኋላ ደግሞ እጅህ ላይ የሚታሰረው የደም ግፊት መለኪያ ደግሞ የተለያዩ እድሜ ላይ ያሉ ህጻናት የተለያየ መጠን ያለው አርም ባንድ ስለሆነ የሚፈልጉት ለእያንዳንዱ ለገዛ ነው። አስር የደም ግፊት መለኪያ ዲታችብል የሆነ ለተለያየ እድሜ የሚሆን የአርም ባንድ ለመግዛት ከዛ በተረፈ ደግሞ እንደገና ፐልሶክስ ሜክሮቹ ማሽኖች ከደም ግፊት መለኪያው በተጨማሪ ማለት ነው ከሀያ እስከ ሀምሳ ባለው ሬንጅ ውስጥ ለመግዛት ነው የተነሳ ነው። የቁጥሩን ማነስ አይደለም አሁን ዚ ጋር እያየን ያለ ነው፣ ወይም የገንዘቡን ማነስ አይደለም እያየን ያለ ነው። ይሄንን ኤፈርት የምናደርገው እንደ ግለሰብ ነው እንጂ እንደ ድርጅት ወይም እንደ ተለቅ እንዳለ ኦርጋናይዜሽን ቢሆን ልክ ነህ፣ ተለቅ ያለ ገንዘብ አሰባስቦ ከዚህም በላይ ማድረግ ይቻላል። ግን እንደ ሁለት ጓደኛቦች እንደ ሁለት ግለሰቦች እናችን ኢንፎርማሊ በሶሻል ሚዲያ ፈንድ ሰብስበን እንደምንሰጥ ሰዎች ግን ይሄ ለተወሰነ ጊዜ የአጭር ጊዜ ክፍተቱን ይቀርፋል ብለን ስላሰብን ጥቁር አንበሳ የኢትዮጵያ ትልቁ የሕክምና ተቋም ብቻ ሳይሆን ስመጥር ትምህርት ቤት ጭምር ነው። የእነ ዶክተር ትንሣኤ የገቢ ማሰባሰቢያ መረጃ እንደሚጠቁመው በሆስፒታሉ የሚገኘው የህጻናት የሕክምና ክፍል በዓመት ለ11 ሺህ ህጻናትና አዋቂዎች ግልጋሎት ይሰጣል። ዶክተር ትንሣኤ እንደሚሉት ለህጻናት በተዘጋጀው የሕክምና ክፍል የታዘቡት የአስፈላጊ ቁሳቁሶች እጥረት በግለሰባዊ ጥረት መፍትሄ እንዲያማር አትሩ አስገድዷቸዋል። ቀን ተቀን ህክምና ስራ ላይ የምናያቸው የእቃ እጥረቶች ነበሩ እና ያንን የሆስፒታሉ ከሚያደርገው ጥረት ጎን ለጎን እኛ በአቅማችን ማድረግ የምንችለው ነገር ካለ ኤክስፕሎር ለማድረግ ተነሳን እና የምንፈልጋቸው ፓርቲኩላር የሆኑ እቃዎች ሁለት እቃዎችን ነበረ። የመጀመሪያው የደም ግፊት መለኪያ ነው የህፃናት የደም ግፊት መለኪያ፣ ሁለተኛው ደግሞ ፐልሶኦክሲሜትር የሚባል በጽኑ የታመሙ ሕፃናትም ሆነ በድንገተኛ ታመው የሚመጡ ሕፃናት መጀመሪያ ከሚደረግላቸው እርዳታ ውስጥ አንዱ የሆነ የሰውነታቸውን የኦክሲጅን መጠን የምትለካ ማሽን አለች ፐርሶክስ ሜትር የምትባል የእነሱ እጥረት በጣም አሳሳቢ ሆኖ ታየን እነዚህ ነገሮች በቀላሉ በሎካል ማርኬቱ የሚገኙ ነገሮች አይደሉም የመንግስት ሆስፒታሎችም እንግዛቸው ቢሉ በቀላሉ ሰፕላዩን የሚያገኟቸው ነገሮች አይደሉም ጓደኛ የሚኖረው ኒውዮርክ ነው ሰሜን አሜሪካ ያሉትን ማርኬቶች በማጣራት ፈንድ ካሰባሰብን አይቀር ጥሩ ኳሊቲ የሆነ እና ለረዥም ዘመን ሊያገለግል የሚችሉ እቃዎችን ለመግዛት ብለን ዋጋቸውን ማጣራት ጀመርን። ካየናቸው ውስጥ ጥሩ ኳሊቲ የምንላቸውንና እሱ ራሱ በሆስፒታሉ ውስጥ የሚጠቀማቸው ጥሩ የሆኑ ኳሊቲ ያላቸውን እቃዎች አይደንቲፋይ ያደረገን የእነሱን ዋጋ አወጣን። ስለዚህ አምስት ሺህ አምስት መቶ ዶላር የሚለው ቁጭ ብለን ካልኩሌት አድርገን ያወጣነው የ የሕፃናት የደም ግፊት መለኪያዎችና የፐልሶክስ ሜትሮችን ለእያንዳንዳቸው የተወሰነ የተወሰነ መጠን ገበያ ላይ ባገኘነው ዋጋ አባዝተን ያገኘነው። እቺን ገበያ አሰባስበን እቃዎቹን ሰፕላይ ማድረግ ከቻለን እና ለሆስፒታሉ ከሰጠን እያንዳንዱ የሕፃናት ክፍል ውስጥ እንግዲህ ወደ አምስት ስድስት ትላልቅ ትላልቅ ዩኒቶች አሉት የሕፃናት ሕክምና ክፍሉ ና እና፣ እያንዳንዱ ቢያንስ ሁለት ሁለት ሶስት ሶስት ከእያንዳንዱ እቃ ያገኝና ስለዚህ ሁሉንም በሽተኞች በስነ ስርአት በእነዚህ እቃዎች እንዲታገዙ ማድረግ ይቻላል ከሚል ህሳቤ ነው። ዶክተር ፍጹም ጥላሁን በዘመቻው ከሚሳተፉ መካከል ናቸው። የህክምና ባለሙያው በዩኤስ አሜሪካ በውስጥ ደዌ ህክምና ሙያ ተጨማሪ ስልጠና ወስደው ወደ ማጠናቀቁ ተቃርበዋል። ዶክተር ፍጹም የገቢ ማሰባሰቢያው ጥቁር አንበሳን በሚያክል ግዙፍ ሆስፒታል ውስጥ መሰረታዊ ለውጥ ለማምጣት የሚካሄድ አይደለም ሲሉ ይናገራሉ። ይልቁን በግለሰባዊ ጥረት ትንንሽ ችግሮችን ለመፍታት ያለመ እንደሆነ ያስረዳሉ። መሰረታዊ የሆነ ለውጥ በዛ ትልቅ ሆስፒታል ውስጥ ለማምጣት አይደለም የጀመር ነው ያሉት። ችውን ስፔሲፊክ ክፍተት ለምን እኛ መሙላት አንችልም? ይሄን ነገር በፊት ጀምሮ ዲፓርትመንቱም እዛ አካባቢ ያሉ ሰዎችም ያልፈቱት ጋፕ ነው። ህጻናትን የምንለካበት የደም ግፊት መሳሪያ የለም። ኦክሲጅን ሳቹሬሽናቸው የምንለካበት መሳሪያ የለም። ህክምና ሙያው ስትሆን ላይክ እነዚህ ነገሮች መጀመሪያ የምትፈልጋቸው ነገሮች ናቸው። አንድ በሽተኛ አንተ ጋር ሲመጣ ሌላ ሌላ ነገር ከማየት በፊት ደምግፊቱ እንዴት ነው የልብ ምቱ እንዴት ነው፣ ኦክሲጅን ሳቹሬሽኑ እንዴት ነው። እነዚህ እነዚህ ነገሮች ማወቅ ትፈልጋለ። ምክንያቱም ጤነኛ ነው አይደለም፣ በህይወት አለ ወይስ የለም የሚለው መጀመሪያ የሚነግሩ እነዚህ ነገሮች ናቸው። እሱን ሳትይዝ በሽተኛው ማየት ራሱ አስቸጋሪ ነው። ይሄ በሌለበት ሁኔታ ያም ያክል ትልቅ ሆስፒታል ብርሃን ማድረግ አስቸጋሪ ነው። ስለዚህ እቺን ጋብ በሆስፒታሉም በኩል በአድሚኒስትሬሽን በኩል ካልተፈታ እኛ ይሄን ነገር ማድረግ የምንችልበት ሚንስ አለ። ስለዚህ እኔ የምሰራበት ሆስፒታል የምንጠቀማቸው መሳሪያዎች ካየው በኋላ ለምን ይሄን መግዛት እንችላለን የሚል እስቲሜት መሰል ነው። ዲፓርትመንቱ ወደ አምስት ክፍሎች አሉት፣ የህፃናት ህክምና ክፍሉ ለነዛ አምስት ክፍሎች አንዳንድ የደም ግፊት መለኪያ መሳሪያ ስታንዳርድ የሆነ እዚህ የምንጠቀምበትን ብንገዛ እና ለህፃናት ሳይዝ የሚሆን ደግሞ ይቺ ካፍ የምንላት ወይም ደግሞ እጅ ላይ የምትታሰረዋን አብረን ብንገዛ፣ ኦክሲጂን ሳቹሬሽኗን መለኪያ እሱ ደግሞ ወደ ሀምሳ የምትሆን ብንገዛ የአንስቶ የተወሰነ ጊዜ ያንን ጋፕ ይፈታል የሚል ነው እንጂ መሰረታዊ የሆነ ለውጥ ትልቅ ስትራክቸራል ለውጥ ለማምጣት የተጀመረ ካምፔን አይደለም። አምስት ሺህ አምስት መቶን ብናደርገው እስካሁን ላይ አርባ ፐርሰንቱን ነው እስካሁን ያሟላ ነው። ትንሽ ቢመስልም ያለችውን ትንሽ ችግር ለመፍታት የተጀመረ ነገር ነው። ዶክተር ትንሳኤ ከኢትዮጵያ ህዝብ አርባ አምስት ከመቶ ገደማ እድሜያቸው ከአስራ አምስት አመት በታች መሆኑን እየጠቀሱ የህጻናት ሆስፒታሎች ቁጥር አናሳ መሆኑን ይናገራሉ። ይህ በጥቁር አንበሳ ሆስፒታል ላይ ያለውን ጫና የበረታ አድርገዋል። ለህጻናት ህክምና ብቻ የሚ የሚያገለግሉ ሆስፒታሎች ያስፈልጋሉ፣ የሚሉት የህክምና ባለሙያው እርሳቸው የሚሰሩበት ጥቁር አንበሳ ሆስፒታል በተለይ የአዲስ አበባ ዙሪያ ነዋሪዎችን በማገልገል ረገድ ከፍተኛ ሸክም እንደተጫነበት ይገልጻሉ። የመድኃኒት እጥረት ከሞላ ጎደል ተቀርፎልናል። ከዛ በተረፈ አስተዳደሩ ያው ይሄ አሁን ካለው ከሚሰጠው ኬር በተጨማሪ ወደፊትም ለሌላም ሆስፒታል አራያ ሊሆኑ የሚችሉ ነገሮችን፣ አዳዲስ ፕሮጀክቶችን ብዙ እንቅስቃሴዎች አሉ። በተለይ ባለፉት አራት አምስት አመታት፣ በጣም ደስተኛ ነን። ባለሙያውም በሚያየው ነገር ደስተኛ ነው። ኦፍኮርስ በየቀኑ የተወሰኑ ችግሮች ያጋጥማሉ። በተለይ በተለይ ሆስፒታሉ በአመት ከሀያ ስምንት ሺህ በላይ በሽተኞችን አስተኝቶ ከሚያክም ከመሆኑ የተነሳና በጣም ብዙ የበሽተኛ ሎድ ከመኖሩ አንጻር ሁሉም ነገር ስሙዝ ይሆናል ብለን አንጠብቅም። ግን እንደዛም ሆኖ ቀን ተቀን የሚያስፈልጉን መድኃኒት የላብራቶሪ ይህን ይህን የመሳሰሉ ነገሮች ከሞላ ጎደል ደህና ነው። ሁለቱም ዶክተሮች ለሕክምናው ክፍል የሚያስፈልጉ ቁሳቁሶች እጥረት አለ እያሉ ከማማረር ይልቅ ግለሰባዊ ጥረቶች ማድረግ እንደሚያስፈልግ ያምናሉ። ፖለቲካዊ ርዕሰ ጉዳዮች የበለጠ ቀልብ በሚስቡባቸው የማህበራዊ ድረገጾች በኩል የሚደረገው የገቢ ማሰባሰቢያ ሊጠናቀቅ ጊዜያት ይቀሩታል። ዶክተር ፍጹም መሰረታዊ ለውጥ ለማምጣት የግለሰቦች ትናንሽ ጥረቶች ከፍ ያለ ሚና እንደሚኖራቸው እምነታቸው ነው። አገር የምትለወጠው እያንዳንዳችን ቀስ በቀስ ትንሽ ትንሽ ነገር ስናደርግ ነው። ከሌላ ቦታ የሚመጣ ትልቅ ስጦታ ወይም ከሌላ ቦታ የሚደረግ ነገር አይደለም። በአንድ ጊዜ ሀገር የምትለወጠው በእያንዳንዳችን የየዕለት ተለጠረት ነው እና ትልቅ ነገር ላያደርግ ይችላል። ግን ያለችዋን ምናቃትን እኛ በሙያ ውስጥ ስላለን ያችን ክፍተት ከሞላ የተወሰነ ለውጥ ያደርጋል። በሌላ ሙያ ውስጥ ያለው ሰው የሚያውቃትን ችግር እንደዚህ እንደዚህ እያለ ቢፈታ ትልቁን ለውጥ ማየት የምንችለው ያኔ ነው። ሰው ደስተኛ ነው። ብዙ ሰው ኮንትሪቢዩት አድርጓል። አንዳንድ የጠየቁን ሰዎች ነበሩ። ይሄ ነገር እንዴት ነው? በፊት የተገዙ መሳሪያዎች ባክነዋል ይባላል። እንደዚህ አይነት ነገሮች አሉ። ይህስ እንዴት እንደርሳል ሊደርስ ይችላል ወደ ሆስፒታሉ የሚል ነገር ጥያቄ ያቀረቡ ሰዎች ነበሩ። እውነት ነው። ከልምድም እንደምናየው አንዳንድ የትልልቅ ሆስፒታሎች ውስጥ የተቀመጡ መሳሪያዎች ሳይከፈቱ ብዙ ጊዜ የሚቆዩበት ጊዜ ያለ ያ ነገር እንዳይደገም የፈሩ ያሉ ሰዎች ይመስለኛል። ይሄ ኢንዲቪዥዋል የተጀመረ ነው። በግለሰብ ደረጃ እኛ ራሳችን ሄደን ዋርድ ውስጥ ወይም ደግሞ ለእያንዳንዱ የሕክምና ክፍል የምንሰጠው ስለሆነ የአይነት ችግር አይፈጠርም። ያን ኤክስፕሌን አድርገን ከዛ በኋላ ያለው ኮንትሪቢሽን ጥሩ ነው። አትሊስት ሰው ያን ነገር እንዲገነዘብ የማድረግ ነገር ወይም ማሳወቅ ስራ ራሱ መሰራቱ አዌርነሱ መፍጠሩ እራሱ ሌላ ሰክሰስ ነው ብዬ ነው ማለት። አድማጮች፣ የዛሬው ምሰናዶ ተጠናቋል። እሸት የበቅለናኝ ጤና ይስጥልኝ።